22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 16 2012 ዓ ም ዝግጅታችን ጀመረ። የተጎዱ ሰዎች ና ያሉበትን ደረጃ ማየት ና በቤት ንብረታቸው የተጎዳባቸውን መኖሪያ ቤታቸው እንዲገነባ አቅጣጫ የተቀመጠ፣ ስለ እሱ ምን ላይ እንዳለ ለማየት ነው። በሁለተኛ ደረጃ የተጎዱ ሰዎች እና በከተማው ና በአካባቢ ያለው ሁሉንም ማህበረሰብ ያቀፈ የማወያየት ተግባር ነው እንደ አንድ ላይ የተወሰደው። ሶስተኛው ደግሞ ዛገጠም የግብርና ልማት ስትራቴጂን ተግባራዊ ለማድረግ በጊዜ ክረምት የተሰሩ ስራዎች አሉ። እነሱንም ስራዎች በተጓዳኝ ሚን ሁሉ ማየት ነው። እነዚህ ሶስቱ ናቸው ማለት ይቻላል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቃል አቀባይ አቶ ጌታቸው ባልቻ ናቸው። ዘገባ ይኖረናል። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ፣ አድማጮች ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። በቀድሞው የናይጄሪያ ፕሬዚደንት ጉድለክ ጆናታን የሚመሩ የምዕራብ አፍሪቃ መልእክተኞች ዛሬ ማሊ ዋና ከተማ ባማኮ ገብተዋል። የተጓዙት የማሊውን ፕሬዚደንት ኢብራሂም ቡባካር ኬታን አስገድደው ከስልጣን ካወረዷቸው ወታደራዊ ኮሚቴ አባላት ጋር ለመነጋገር ነው። አጃንስ ፍራንስ ፕሬስ እንደዘገበው የምዕራብ አፍሪካ ሀገሮች ኢኮኖሚ ማህበረሰብ ኤኮዋስ መልእክተኞች ባመጹት ወታደሮች የታሰሩትን ፕሬዚደንቱንና ሌሎችንም ከፍተኛ የመንግስት ባለስልጣናት ያነጋግራሉ ተብሏል። ትናንትና በዋና ከተማዋ በሺዎች የተቆጠሩ ነዋሪዎች ያመጹትን ወታደሮች በመደገፍ ሰልፍ ማድረጋቸው ይታወሳል። በተባበሩት መንግስታት ድርጅት የሚደገፈው የሊቢያው መንግስት በሀገሪቱ በስተ ምስራቅ ባለው ተቀናቃኝ ፓርላማ ድጋፍ በመላ ሀገሪቱ ተኩስ አቁም ማወጁ ተሰማ። ስትራቴጂያዊ ሰርት ከተማ ከጦር ኃይል ነጻ እንድትሆንም ጥሪ አቅርበዋል። ተቀናቃኞቹ ወገኖች ሰርትን ለመቆጣጠር በሚፋሉበትና በእነሱም አማካይነት የሌሎች ኃይሎች ጣልቃ ገብነት እየተቀጣጠለ መምጣቱ ያሳሰበው ዓለም አቀፉ ማህበረሰብ ውጊያው እንዲቆም ግፊት እያደረገ ባለበት በአሁኑ ወቅት ነው ተኩስ አቁሙ የተሰማው። ትናንት ኬንያ ውስጥ ለኮቪድ-19 ሕክምና የተገዙ መሣሪያዎችና ቁሳቁስ ያለ አግባቡ ለግል መጠቀሚያ ሆነዋል ብለው ሰልፍ የወጡ ሰዎችን ፖሊስ ማሰሩ ተገለጸ። ማዕከላዊ ናይሮቢ የወጣውን ተቃዋሚ ሰልፈኛ ፖሊሶች በአስለቃሽ ጋዝ በትነዋል። ቢያንስ አራት ሰዎች እንደታሰሩ ነው የተገለጸው። ፖሊሶች ለሰልፉ ፈቃድ አልተሰጠም፣ በኮቪድ-19 ምክንያት የወጡ መመሪያዎችንም እየጣሰ ነው ነው ያሉት። የኬንያ የህክምና አቅርቦት ድርጅት ቦርድ ባለፈው ሳምንት ምርመራ አካሂዶ ሶስት ዋና ዋና የቦርዱን ባለስልጣናት ከስራ ማገዱን አስታውቋል። ዋና ስራ አስፈጻሚውም አሉበት። በኮቪድ-19 ምክንያት ሆስፒታል የሚገባው ህሙማን ቁጥር አሁንም ያሻቀበ በመሆኑ የሀገሮች የጤና ስርዓቶች ላይ ከባድ ውጥረት አስከትሏል። ሌሎች የጤና ችግሮች ትኩረት እንዳያገኙ ማድረጉንም ቀጥሏል ሲል የዓለም የጤና ድርጅት አሳሰበ። የደብሊውኤችኦ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በትናንቱ መደበኛ ገለጻቸው ቫይረሱን በእጃችን ባሉት መሳሪያዎችና መንገዶች ሁሉ በመከላከልና በመቆጣጠር መታገልን መማር ይኖርብናል ብለዋል። እለታዊ ኑሯችንን በዚህ መንገድ እየጠበቅን በመጓዝ በሆስፒታሎችና በሌሎችም የጤና ጥበቃ አካላት ላይ ያለውን ጫና ማቅለል ይገባል ሲሉ መክረዋል። ወረርሽኙ ቀንሶላቸው እንደገና ያገረሸባቸው ሀገሮች ለሌሎች ትምህርት ሊሆኑ ይገባል ሲሉም አስታውሰዋል። በሌላ ዜና ዩናይትድ ስቴትስ ውስጥ በኮቪድ-19 ሳቢያ ህይወታቸው ካለፈው ሰዎች ውስጥ 52 ከመቶ ጥቁሮች የላቲን አሜሪካ ዝርያ ያላቸው ቀደምት ነባር አሜሪካውያንና ትውልደ እስያ ሰዎች መሆናቸውን አሶሽየትድ ፕሬስ ገለጸ። አሶሽየትድ ፕሬስ ይህን ያለው ማርሻል ፕሮጀክት ከሚባል ድርጅት ጋር ሆነ ባካሄደው ግምገማ ነው። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የተያዙት አምስት ነጥብ ስድስት ሚሊዮን በበሽታው ምክንያት የሞቱት ከአንድ መቶ ሰባ አምስት ሺ በላይ ሲሆኑ በሁለቱም ከዓለም ከፍተኛውን ቁጥር እንደያዘች ነው ያለችው። በዓለም ዙሪያ በቫይረሱ የተጋለጡት ቁጥር ወደ ሀያ ሶስት ሚሊዮን ተቃርበዋል። የሞቱት ደግሞ ስምንት መቶ ሺ ገደማ እየደረሱ መሆኑን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ምዕራባዊዋ የዩናይትድ ስቴትስ ካሊፎርኒያ ክፍለ ግዛት ውስጥ ሰደድ እሳቱ ዛሬም እንደቀጠለ ነው። አገረ ገዢው ጋቬን ኒውሰም አለም አቀፍ እርዳታ ተማጽነዋል። ከ12000 በላይ የእሳት አደጋ ሰራተኞች በየአካባቢው ወደ 560 የሚጠጉትን ቃጠሎች ለማጥፋት ተሰማርተዋል። ፕሬዚደንት ዶናልድ ትራምፕ አድርጎ ያልኳቸውን ስላላደረጉ ነው ብለው ለቃጠሎ የክፍለ ሀገሩን አስተዳደር እየወነጀሉ ነው። ትራምፕ ለአመታት የተከመረውን ቅጠልና የወዳደቀ ዛፍ አጽዱ ብያቸው ነበር ሲሉም ወንጅለዋል። በሰደድ እሳቱ ቢያንስ አምስት ሰዎች ሞተዋል። አርባ ሶስት ሰዎች ደግሞ ጉዳት ደርሶባቸዋል። አሁን ያለው የአየር ሁኔታ ቃጠሎውን ያባብሰዋል የሚል ስጋት አስከትሏል። በመጨረሻም የዩናይትድ ስቴትስ የተወካዮች ምክር ቤት ለሀገሪቱ የፖስታ አገልግሎት አጣዳፊ በጀት የሚፈቅድ ሕግ ለማሳለፍ ዛሬ አስቸኳይ ስብሰባ እያደረገ ነው። በሀገሪቱ በኮሮና ቫይረስ ወረርሽኝ ምክንያት ቁጥሩ የበዛ ሕዝብ በመጪው ፕሬዝደንታዊ ምርጫ ድምፁን በፖስታ ቤት በኩል እንደሚልክ ስለሚጠበቅ ዲሞክራቶች ለፖስታ አገልግሎቱ አስቸኳይ በጀት እንዲፈቀድ ይፈልጋሉ። በመሆኑም ዲሞክራቶች ለፖስታ አገልግሎት አገልግሎቱ ተጨማሪ 25 ቢሊዮን ዶላር ለማስፈቀድ እየሞከሩ ናቸው። ከዚያም በተጨማሪ በቅርብ ጊዜ በፖስታ አገልግሎቱ አሰራር ላይ የተደረጉት ለውጦች እንዲሰረዙም ነው የሚፈልጉት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ፣ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 16 2012 ዓ.ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አትቪዮ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወዳያዝ ነው የቀደመ ዘገባ እናልፋለን። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሚመራ ልኡካን ቡድን ወደ ምስራቅ ሸዋ ምዕራብ አርሲና ባሌ ተጉዞ የአርቲስት ሐጫሉ ሁንዴሳን ግድያ ተከትሎ በደረሰ ጥቃት ጉዳት የደረሰባቸውን ዜጎችና የልማት ስራዎች እየጎበኙ መሆኑ ተገለጸ። አቶ ሽመልስ ንብረታቸው የወደመባቸው ሰዎች የሚቋቋሙበት ሁኔታ ላይ ከማህበረሰቡ ጋር መምከራቸውን የክልሉ ቃል አቀባይ አቶ ጌታቸው ባልቻ ለአሜሪካ ድምጽ ተናግረዋል። ሙክታር ጀማል ተጨማሪ ያለው የኦሮሚያ ክልል ርዕሰ የተመለሰ አብዲሳ የአርቲስት ሐጫሉ ሁንዴሳ ግድያን ተከትሎ ከተፈጠረው የክልሉ የሰላም መደፍረስ በኋላ ያደረጉት የመጀመሪያ ትልቁ ጉብኝታቸው ነው። ጉዳት የደረሰባቸውን ዜጎች በማበረታታት ወደ መደበኛ ሕይወታቸው እንዲመለሱ ታስቦ ጉብኝቱ መደረጉን የክልሉ ቃል አቀባይ አቶ ጌታቸው ባልቻ ለቪዮኤ ገልጸዋል። ጉብኝቱ ዓላማ ሶስት ጉዳዮችን ነው። አንደኛው ባለፈው ጊዜ በተከሰተው ግጭት የተጎዱ ሰዎችና ያሉበትን ደረጃ ማየትና በቤት ንብረታቸው የተጎዳባቸውን መኖሪያ ቤታቸው እንዲገነባ አቅጣጫ የተቀመጠ ስለ እሱ ምን ላይ እንዳለ ለማየት ነው። በሁለተኛ ደረጃ የተጎዱ ሰዎችና በከተማውና በአካባቢው ያለው ሁሉንም ማህበረሰብ ያቀፈ የማወያየት ተግባር ነው እንደ አንድ ላይ የተወሰደው ሶስተኛ ሁለተኛው ደግሞ ገጠም የግብርና ልማት ስትራቴጂን ተግባራዊ ለማድረግ በጊዜ ክረምት የተሰሩ ስራዎች አሉ። እነሱንም ስራዎች በተጓዳኝ ሚላይ እንዳሉ ማየት ነው። እነዚህ ሶስቱ ናቸው ማለት ይቻላል። ርዕሰ መስተዳደሩ ትላንት በመጀመሪያ ጉብኝታቸው ከምስራቅ ሸዋ ዞን ባቱ ከተማ ጀምረው በምዕራብ አርሲ አርሲ ነጌሌንና ሻሸመኔን በመጎብኘት ከተጎጂ ማህበረሰብ ጋር ተወያይተዋል። በሻሸመኔ ውይይቱ ላይ የተሳተፉትና በሰላም መደፍረሱ ተጎጂ የነበሩት አቶ ሀብታሙ ሐደራ በፕሬዝደንቱ ቆይታ ያጋጠማቸውን ችግር መግለጻቸውንና ቃልም እንደተገባላቸው ለቪኦኤ ተናግረዋል። ዘግይተውን ቢመጡ እውነት ለመናገር ከሆነ እና በጣም አመርቂና ደስ የሚል ንግግር ነው የተናገሩት። በውይይታችንም ሀሳባችንን ተቀብለውናል። ዞሮ ዞሮ ባለፈ አምሳ ቀን አካባቢ ሆኖናል። እስካሁን የሚጠይቀን መንግስት የለንም፣ ማለትም የለንም እስካሁን። ውስጣችን የተሰደደው አለ የሌላ ቦታ ይሄዳል። ሀብት ንብረቱ የተቃጠለ፣ ቤቱ የተቃጠለ፣ ስራ ቦታው የተቃጠለ፣ ሆቴሉ የተቃጠለ። አሁን ግን እውነት ለመናገር ከሆነ አቶ ሽመልስ መጥተው ባነጋገሩን ጊዜ ውስጥ መንግስት እንዳለንም ተስፋ እንዳለን ነገም ጥሩ ነገር ያደርጉልናል ብለን እናስባለን። ተጎጂዎች ምን ጠየቃችሁ? ምንስ መለሱላችሁ? ፕሬዚደንቱ እኛ የጠየቅነው ምንድን ነው? እሱ አንደኛ ቤተሰቡ የተበተነው ንብረቱ የተቃጠለው ቤተሰብ ቤታቸው የወደመባቸው ወደ ቤታቸው እንዲመለሱ ነው። ሁለተኛ ደግሞ ሀብት ንብረት፣ ሱቆች፣ የተለያዩ ንብረቶች የወደመባቸው ንብረት መንግስት ካሳ እንዲከፍለን ነው። ሶስተኛ ደግሞ በትልልቅ ሕንፃዎች አሉ እነሱ ተገንብቶላቸው ለወደፊቱ እዚሁ የተበተኑትን ተመልሰው በሀገራቸው ላይ እዚህ በኖሩበት ሀገር ላይ መጥተው ስራቸውን እንዲሰሩና እንደ በፊቱ እንዲቋቋሙ መንግስት ይህን እንዲያቋቁመን እንዲረዳን እንዲያግዘን ነው ጥያቄያችን። ምን መልስ አገኛችሁ? አዎ፣ አቶ ሽመልስ ያሉት ምንድን ነው እሱ እነሱ በሶስት ከፍለው ነው የነገሩን። የመጀመሪያ ቤት የወደምና ሀብት ንብረት የወደምባቸውን እስከ ሀያ አምስት ቀን ድረስ እስከ ሀያ አምስት ቀን ድረስ ሁሉንም አጽድተን አድሰን ወደ ቤታቸው እንዲመለሱ እናደርጋለን ብለዋል። በተጨማሪ ሀብት ንብረት የወደማባቸው ሌሎችን ደግሞ ሁለተኛ ደግሞ ባለ ህንጻዎችን ትልልቆችን የጠየቁት ምንድን ነው እሱ፣ እናንተም አግዙኝ፣ እርዱኝ። ስለዚህ ምንድን ነው እሱ፣ ለእናንተም የሚፈለገውን ሁሉ እናደርጋለን፣ በባንክም በብድርም በተለያየ ነገር ከጎናችሁ ሆነን አብረን እንሰራለን። መንግስትም ከጎናችሁ ነው፣ ይገድፋችኋል፣ ያግዛችኋል። ዞሮ ዞሮ ከእኛ ጎን ሁኑ፣ ከጎናችን ሁኑ ነው ያሉት አቶ ሽመልስ። ጎን ለጎን በአካባቢው የሚገኙ የልማት እንቅስቃሴዎችን በመጎብኘት ከአርሶ አደሮች ጋር ውይይት ማድረጋቸውን የክልሉ ቃል አቀባይ አቶ ጌታቸው ባልቻ ገልጸዋል። በዟቸው የምዕራብ አርሲ ዞን ዶዶላ በመጎብኘት ከባሌ ወደ አጋርፋ ያቀኑት አቶ ሽመልስ ማምሻውን የባሌ ዞን ዋና ከተማ ሮቤ ገብተዋል። በሮቤው ውይይት ላይ የተሳተፉት አቶ ዮሐንስ ተሰማም ተከታዩን ነግረውናል። ፕሬዚዳንት ወደ መጥተው የተጎዱትንና ሌላም የህብረተሰብ ሰው ነበር ያወያዩት። እሳቸውም ያወያዩት የተጎዱትን ወደ ነበሩበት ቦታ ንግድ ተቋማትንም የተለያዩትንም ቶሎ አቋቁመን ወደ ነበሩበት መመለስ አለብን። እንደዚህ አይነት ነገሮች ደግሞ ከዚህ በኋላ እንዳይደገሙና የህግ የበላይነትን ደግሞ መንግስት እንደሚያስከብር ከዚህ በኋላ ያሉትን ስህተት ከተሰራ በኋላ ሳይሆን ያሉትን ስህተቶች ስህተት ሳይፈጠር ነገሮችን ሁሉ ሕግ ማስከበሩን ሂደት እንደሚቀጥለው ነው የነገሩ። በተለይ እስቲ መልሶ ተጎጂዎችን የማቋቋም ሂደት ላይ ምን ይሰራልን የተባለው፣ እሱ ያው የህብረተሰቡን ያማከልና መንግስትም ከህብረተሰቡ ጋር ሆኖ እንደዚህ ንብረት የወደሙባቸውንና ያጡትን ሰዎች ወደ ነበሩበት ለመመለስ በአፋጣኝ እንሰራለን። መንግስትም ከህብረተሰቡ ጋር ሆኖ ሆኖ ወደ ነበሩበት መመለስ አለብን የሚል ነው። ሲያወያዩ የነበሩ በአጠቃላይ ተጎጂዎች የሚቋቋሙበት መንገድ ከፌዴራልና ክልል እስከ ታችኛው መዋቅር ድረስ አፈጻጸም መዘርጋቱንም አቶ ጌታቸው አክለዋል። የተጎዱ ሰዎች እንግዲህ የተቀመጠው አቅጣጫ በአካባቢው በሚኖሩ የመሰዳደር አካላትና በህዝቡ አጠቃላይ ተሳትፎ መልሰን እናቋቋማለን ብለን ነው አይደል? በእቅዳችን የያዝነው ያ በተግባር ላይ ምንድን ነው ያለው የሚለውን ለማየት ተሞክረዋል እሱ በአንድ በኩል ቤታቸው የተቃጠለባቸው የፈረሰባቸው መልሶ የመገንባት ስራ በአካባቢው ብረ በዞን በከተማ አስተባብረው ወደ ስራ እየገቡበትና ወደ ቤታቸው እንዲመለሱ የተደረገበት ሁኔታ ነው ያለው። በሁለተኛ ደረጃ ደግሞ አገልግሎት ሰጪ ተቋማት ላይ እና ኢንቨስትመንት ላይ የደረሰ ጉዳት አለ። እነዛን ባለ ሀብቶቹ በቀድሞ ሀሳባቸው ተመልሰው መስራት እንዲችሉ የማበረታታትና የመደገፍ አንድ ሆኖ፣ በሌላ በኩል ደግሞ በክልልና በፌዴራል መንግስትም የሚያስፈልጋቸው የድጋፍ ፓኬጅ ተጠንቷል። ያ የድጋፍ ፓኬጅ የተፈጠናው መሰረት ወደ ተግባር ገብተው ወደ ቀድሞው ሰው መደበኛ እንቅስቃሴያቸው እንዲመለሱ የማድረግና የመደገፍ ስራ ነው የሚሰራው ማለት ነው። ምናልባት አሁን መልሶ ማቋቋም የሚለው የአቅም እንደዚያውም ደግሞ የገንዘብ ደረጃ ሊፈልግ ይችላል። ይህንን በተመለከተ ከመንግስት ተመድቦ በዚህ ሰዎችን መልሶ የምናቋቁምበት መጠን ነው የተባለ በጀት አለ። በዚህ ደረጃ ሳይሆን የምናየው ምንድን ነው፣ በአንድ በኩል ህብረተሰቡ በራሱ አካባቢው ላይ ያለው ልዩ መደገፍ በቀድሞ አቅጣጫ የተቀመጠ የመደጋገፍ ባህሉን አጠናክሮ መከተል መቻል አለበት ተብሏል። በመደጋገፍ ነው ቤቶቹ የተሰሩት። ከቀድሞ ቤታቸው የተሻለ ቤት ነው የተሰራላቸው ማለት ይቻላል። ቤት የተቃጠለባቸው ኢንቨስትመንት እንቅስቃሴ ላይ የገቡና አገልግሎት ሰጪ ተቋማት ላይ ያሉትን ደግሞ በተለየ ሁኔታ ሰዎቹ በቀድሞ ወደ ቀድሞ ስራቸው እንዲመለሱ አቅጣጫ በተቀመጠ መሰረት ብዙዎቻቸው ጠጋግነው ወደ ስራ የገቡ አሉ። ያኔም እንዴት መንግስት ሊደግፍ ይችላል እንግዲህ እነዚህ ሰዎች የሚሰሩት ያው በራሳቸው የሚንቀሳቀሱ እንዳለ ሆኖ ከባንክ ጋር ነው እየሰሩ የነበሩት እና የኢንቨስትመንት አቅጣጫውም የተቀመጠ ስላለ እሱ በምን አግባብ ሊደገፉ ይችላሉ የሚለውን ጥናት ፓኬጅ ተዘጋጅተዋል። በካሽ የሚደገፉ ሳይሆን በምን አግባብ እነዚህን ሰዎች ብንደግፋቸው ወደ ውጤት ወደ ቀድሞ ስራቸው ሊመለሱ ይችላሉ የሚለው ጥናት ተደርጎ ያንን ጥናት በክልልና በፌዴራል መንግስት ታይቶ የመጨረሻ ውሳኔ ተወስኖ የሚገቡበት ሁኔታ ይኖራል ግን በየአካባቢ እየተደጋገፉ ወደ ቀድሞ ስራቸው እንዲመለሱ የማድረግ ነው ዋናው ተልዕኮ። በዚህ ጉብኝት ከፍተኛ የክልሉ የመንግስት የስራ ኃላፊዎች ተሳትፎበታል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ። አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙታላችሁ። አት ቪኦኤ አምሀሪክ ብላችሁ በፌስቡክ፣ ሃሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን ተነጋገሩ። ኢንስታግራም ና ዩቲዩብ ገጻችንንም ጎብኙ። አፓችንን ከፕሌይ ስቶር ና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንለፍ። በትላንትናው ምሽት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ከአሜሪካ ድምጽ ጋር በነበራቸው ቆይታ በኢትዮጵያ የኮቪድ-19 የማህበረሰብ ስርጭትን ለመቆጣጠር በሚል የተጀመረው ሁሉም ዘመቻ የታለመለትን ግን መምታቱን ገልጸው እስከ ነሐሴ ማብቂያ ድረስ እንደሚቀጥልም አስታውቀዋል። ኦሮሚያ ና ትግራይ ክልል ጨምሮ ባሉ ሌሎች ክልሎችም ከፍተኛ የሆነ የህብረተሰብ ስርጭት ለምን እንደተስተዋለም አንስተዋል። በተጨማሪም በኢትዮጵያ ማረሚያ ቤቶች ና ማቆያዎች ያለውን ከፍተኛ ቁጥር ያለው የቫይረሱን ስርጭት በተመለከተም ጥያቄዎች ቀርበውላቸው ምላሽ ሰጥተዋል። በዛሬና በመጨረሻው ክፍል ደግሞ በለይቶ ማቆያዎች ስላለው የህሙማን አያያዝ፣ ስለ አስቸኳይ ጊዜ አዋጁ ና የህክምና ባለሙያዎች በኮቪድ-19 የመጠቃት ሁኔታ ከኤደን ገረመው ጋር ያደረጉት ቃለ ምልልስ ቀጥሎ ይቀርባል። የምርመራ አቅምን ከማሳደግ ጋር ተያይዞ ደግሞ በቫይረሱ የሚያዘው ሰው በጨመረ ቁጥር የለይቶ ማቆያ እጥረት እያጋጠመ ነው ይባላል በሁለተኛ ደረጃ ደግሞ የአያያዝ ቅሬታዎችም የሚቀርቡበት ጉዳይ አለና ጾም አደርን የሚሉም ታካሚዎችም አጋጥመዋል። እና በዚህ ዙሪያ ምን እየተሰራ ነው ያለው እሱ ሁኔታ ምን ይመስላል? ሌላ እንግዲህ መጀመሪያ አካባቢ ተቋሞቻችን ብዙም የሚያስተናግዱ ታካላክል አልነበሩም። ሁሉንም ቫይረሱ ሰውነት ውስጥ እንዳለ የተረጋገጠበት እንግለጠብ ወደ ማቆያ እንወስድ ነበረ። ነገር ግን ቁጥሮች እየጨመሩ ሲመጡ ማቆያ ጣቢያዎቻችን እየሞሉ ሲመጡ ቅድሚያ መስጠት ለሚገባን ቅድሚያ መስጠት እንደሚኖርብ ገንዘብ አሰራራችንን ለውጠናል። የሕክምና ድጋፍ የማይፈልጉ ተጓዳኝ በሽታ የሌለባቸው በተለይ ደግሞ መኖሪያቸው ለዚህ አመቺ የሆኑ ግለሰቦች በቤታቸው ቆይታ አድርገው የአስራ አራት ቀን ቆይታቸውን ወይም ደግሞ ባለው መፈርት መሰረት በጣም ማመቸት እስከሚታወቅበት እንዲቆዩ። ነገር ግን የህክምና ጣቢያዎቻችን ደግሞ ድጋፍ ለሚፈልጉ ህክምና ተሰጥቶ እንዲሰራ በተቀመጠው አግባብ ስራዎችን እየተሰራ ያለው። ስለዚህ ይሄ ያው የቁጥሩ መጨመር አስገዳጅ በሆነ መንገድ ያመጣው መሆኑን መሰል ተገቢ ነው። እዛዎች እንግዲህ የሚኖሩ ቅሬታዎች ሊኖሩ እንደሚችሉ መገነት ብቻም ሳይሆን ያው መቀበል ተገቢ ነው የሚልነት አለን። መጀመሪያም ችግር ላይ ያለ ሰርቪስ ወይም ግልጋሎት እንደመሆኑ ይህን በማስተናገድ ሂደት ላይ ደግሞ ክፍተቶች ይኖራሉ። በተለይ እንግዲህ አዲስ አበባ ላይ ብቻም ሳይሆን ይሄ በሁሉም ክልል እና የተለያዩ ዞኖች የሚሰራ ስራ ስለሆነ ባህሪያቱም ከክልል ክልል ይለያያል። ቁመቱ ነገር ግን እንዲህ አይነት ክተቶች ይኖራሉ የሚል እምነት አለን። እኛ የምንሰማቸው ነገሮች አሉ። በየጊዜ የምናደርጋቸው ውይይቶች አሉ። በተቻለ መጠን አቅም በፈቀደው መንገድ ሰርቪሱ ማግኘት በሚያስፈልጋቸው መንገድ ለመስጠት እየተሞከረ ነው። ከዚሁ ጋር ተያይዘው በኮቪድ አስራ ዘጠኝ ጋር ተያይዘው የሚሰሩ የሕክምና ባለሙያዎች በቫይረሱ በከፍተኛ ሁኔታ እየተጠቁ እንደሆነ በማህበራዊ ሚዲያው ላይ በተለያዩ ላይ አጋጣሚዎች ይገለጻል። ና ይሄ ምን ያህል እውነት ነው? ባባራዊ ሁኔታ ነው የቫይረሱ ስርጭት እየጨመረ ሲመጣ የመጀመሪያው ቫይረሱ ሊያጠቃቸው የሚችላቸው ክፍሎች ቫይረሱን ስርጭት መጨመር አኖች በሆነ ሁኔታ ያሉ የህብረተሰብ ክፍሎች ና ስለዚህ አንደኛው ደግሞ የህክምና ባለሙያው ነው። እንግዲህ የህክምና ባለሙያው ከዚህ ቫይረስ ጋር ግንኙነት ካለው ማህበረሰብ ጋር ጥቅር የሚቅቺ ግንኙነት አለው። ይህ እንግዲህ በላብራቶሪ ቫይረሱን መኖሩ የታወቁትን ብቻም ሳይሆን ማንኛውም የህክምና ግልጋሎት በተገቢ መንገድ እየተሰጠ ስለሆነ ቫይረሱ ኖሮባቸው ግን ሳያውቁ ለሌላ ለተጓዳኝ የህክምና ስራ ሕክምና ተቋማትን ደግሞ የሚጎበኙም ከፍተኛ ቁጥር ያለው የገሰ ክፍል እንዳለም ታሳቢ መደረግ ይኖርበታል። ስለዚህ እነዚህም ካየናቸው ተጋላጭ የሚሆንበት ሁኔታ ይጨምራል። ለዛም ነው አሁን የሕክምና ባለሙያዎቻችን እንደሚናገሩት በተቻለ መጠን እኛ ራሳችንም ቤዛ አድርገናል፣ ወጥተናል። ስለዚህ እናንተ በተገቢ መንገድ ጥንቃቄ ማታደርጉ ከሆነ አስቸጋሪ ሁኔታ ይፈጠራል። የህክምና ባለሙያዎቻችን በዚህ የሚጠብቅ ከሆነ ቁጥሩ ይቀንሳል እነሱ ያንን ስራ መስራት አይችሉም። ስለዚህ ወደማይሆን ቸውስ ውስጥ ይገባል በሚል እንግዲህ ትምህርት ለመስጠት የሚሞከረው ግን አጠቃላይ ስብጥሩንና የበሽታውን ስርጭት ካየ የህክምና ባለሙያን ብቻም ሳይሆን እዚህ ላይ እንግዲህ የፀጥታ ኃይላትን መጥቀስ ይገባናል። ከፍተኛ ራሳቸውን ቤዛ አድርገው ይህንን ከመደገፍ አንጻር ስራ ከሚሰሩት እንግዲህ ዘርፎች አንደኛ የስታ ሀይሉን ነው። ስለዚህ ማህበረሰቡን ከማስገንዘብ አንጻር ችግሮች ሲፈጠሩ መፍትሄ ለመስጠት በሚኖረው እንቅስቃሴዎች ሁሉ ራሳቸውንም ያው አጋጠው ነው የሚሰሩት። ከዚህም አንጻር እንግዲህ ሊኖሩ የሚችሉ ሁኔታዎች እንዳሉ ታሳይ ማድረግ አስፈላጊ ነው። አሁን ባለው ሁኔታ ይህን ያህል ማህበረሰቡን ከመቆጠር አንጻር መደበኛ የህክምና ስራውንም ከመስራት አንጻር ትልቅ የሆነ አሉታ ሁኔታን ሰጥቷል ብለን ባናገር ባንችልም አሁን ካለው የስርጭት ሁኔታ በተለይ ደግሞ ማህበረሰባችን ላይ እያየነው ካለው የመዘናጋት ሁኔታ አንጻር ግን ካየን ነገ ከነገ ወዲያ በጣም ችግሮች ሊጠከን የሚችልበት አብዛኛው ሕክምና ባለሙያዎቻችን በበሽታ ተበክተው ተቋሞቻችን ያምን ለመስጠት ሕክምና ለመስጠት የሚቸገሩበት ሁኔታ ማመጣበት ምክንያት አይኖርም። የአስቸኳይ ጊዜ አዋጁን ጨምሮ የቫይረሱን ስርጭት ለመቆጣጠር በመንግስት የወጡ አዋጆችና መመሪያዎች በበቂ ሁኔታ እየተተገበሩ አይደለም እና ይሄ ምን ያህል ክፍተት እየፈጠረ ነው ያለው? ይላይ የአስቸኳይ አዋጁ በሽታውን ከመቀነስ አንጻር እጅግ ከፍተ የሆነ ሚና ተጫውተዋል። በህዝብ ዛት ካየን እንግዲህ ከአፍሪካ ሁለተኛ ኑሮ ሁኔታ፣ የኢኮኖሚ ሁኔታችን ማህበራዊ ግንኙነታችንን ካየን ለበሽታው ስርጭት ከፍተኛ የሆነ ሚና የሚጫወታ ነው ማዱ። ነገር ግን በዚህ አይነት ሁኔታ ውስጥ አይደለን። የአንዳን መሆን እንግዲህ ያደረገን አንደኛው የአስቸኳይ ጊዜ አዋጅ ላይ የተቀመጡ ድንጋቤዎችን ለመተግበር የሚመለከተው አካላት የወሰዱት ስራዎችና ማህበረሰቡም ደግሞ እንግዲህ ልዩነት እንዲኖር ከቦታ ቦታ ያንን ከመከተል አንጻር በተለይ መጀመሪያ አካባቢ የሰራቸው ስራዎች የራሳቸውን ሚና ተጫውተዋል። ነገር ግን እያንዳንዱ በአስቸኳይ ጊዜዋ የተቀመጠውን ነገር ለመተግበር አስገዳጅ በሆነ ሁኔታዎች ደግሞ ማስቀመጥ በዚህ አይነት አቅጣጫ ውጤት ያመጣል የሚልም ሙሉ እምነት ይዞ ለመከራከርም አስቸጋሪ ነው። ከዛ ይልቅ የምታስተምሪበትን ራሱ ያንን አውቆ ተገንዝቦ ተግባራዊ የሚያደርጉበት ሁኔታ የምትፈጥሪበትን መንገድ ማመቻቸት። ያ ደግሞ የላቂ የሆነውን ሁኔታ ለማምጣትም እድል ይሰጣል። አስቸኳይ ጊዜ አዋጅ እንግዲህ ለተወሰነ ጊዜ ነው ሊኖር የሚችለው። ሶስት ወር፣ አራት ወር፣ አምስት ወር ሊሆን ይችላል። ከዛ በኋላ ግን ማህበረሰቡ ከኮቪድ ጋር አብሮ ሊያኖር የሚችልበትን ባህርያትን ማምጣት መቻል አለበት። ያንን ከማድረግ አንጻር እንግዲህ በተወሰነ መንገድ ህጋዊነትን በተወሰነ መንገድ ደግሞ ለማስተማር ጥረት እየተደረገ ሁለቱንም አቻችሎ ለመሄድ ሙከራዎች የተደረጉበት ሁኔታ ነው ያለው። አንዳንድ በየጊዜው የሚሰሩ ጠቋሚ የሆኑ የዳሰሳ ጥናቶች እንደሚያሳዩት ከሰባ አምስት በመቶ በላይ የአዲስ አበባ ማህበረሰብ ማስክን ይጠቀማል። ወከንትና ይህ አበረታች ነው። በሬታውን ከመቀነስ አንጻር እጅግ ከፍተኛ ሚና ይጫወታል። አሁን ደግሞ እየወጡ ያሉ ሳይንሳዊ መረጃዎች እንደሚያሳዩት ማስክን በአግባቡ በመጠቀም ብቻ ራሱ ከፍተኛ በሆነ መንገድ የቫይረሱን መከላከያ ሊቀንስ ይችላል። ስለዚህ እንደዚህ አይነት ስራዎችና አሁን እንግዲህ ወደ ክልል የማውረድ ማስፋት፣ ይህንን ማስቀጠል በተለይ ንጽህናን የመጠበቅ እንግዲህ ይሄ ለኮቪድን ብቻም ሳይሆን በተጓዳኝ የተለያዩ በ የብዙ ሲያስቸግሩን የነበሩንም ከፍላላፊ በሽታዎችም ከመቆጣጠር አንጻር ሚና ስለሚጫወት እንግዲህ ማህበረሰቡ ልክ እንደ ራሱ የመደበኛ ምሮ ዘይቤና ሂደት አድርጎ እንዲወስደው የማድረጉ ሁኔታ ነው ያለ። ስለዚህ በአስቸኮ ጊዜ አዋጁ ያው ሁለቱንም ይዞ ለመሄድ የሞከረና ውጤታማም ነው ብለን መናገር እንችላለን። ግን ሙሉ በሙሉ ለማስፈጸም ብቻሄድ ደግሞ ምናልባት አሁን ያየናቸውን ውጤት ለማምጣት ማስቸጋሪ ሁኔታ ሊቀጥላሉ የሚልነት አለ። እሺ፣ አመሰግናለሁ። በማህበረሰቡ ዘንድ በሽታውን በመከላከል ዙሪያ ያለውን ግንዛቤ እንዲሁም ደግሞ ግንዛቤውን ወደ ተግባር በመለወጥ መካከል ያለውን እስክፍተት እንዴት ያዩት? ወሳኙ ነጥብ እሱ ነው። እንግዲህ አሁን አንድ ያወቅነው ነገር ምንድነው ኮቪድ ከኛ ጋር ለብዙ ጊዜ ይቆያል። በአንድ ጊዜ ተገላግልኛ ከዚህ በኋላ ሌላ ህይወት ምዕራፍ እንቀጥል የምንለው እንዳልሆነ እንግዲህ አለምም እየተገነዘብ የመጣበት ነው። ያ መሆኑን ካወቅን ደግሞ አኗኗራችን ላይ የከፍተኛ የሆነ ለውጥ አስፈልጋል ነው በተለይ እንደ ኢትዮጵያ ባለ ማህበረሰብ በጣም ማህበራዊ ግንኙነታችን ጠንካራ በሆነበት ማህበረሰብ ውስጥ ጠንከር ያሉ የአኗኗር ዘይቤዎች ለውጦች መምጣት መቻል አለባቸው። ከኮቪድ ጋር ተስማምተን መኖር መቻል አለብን። ተከባብረን መኖር መቻል አለብን። ይህንን ማናደርግ ግን ከሆነ በጣም ውስን በሆነ አቅማችን ውስን በሆነ መከላከል ብቃታችን ሌላ ችግሮች ነው የሚከተል። ስለዚህ ይሄ የፍላጎት የምርጫ ጉዳይ ብቻ ሳይሆን ተገደን የሚገባበት ነው። ይህንን ስናደርግ እንግዲህ ማስገደድ ብቻውን በቂ አይደለም። ቅድም ካልነው ጋር አብሮ ነው። ማህበረሰቡ በተለይ ደግሞ ችግሩ እንዳይሰፋ ከማድረግ አንፃር ትልቅ ሚና ይጫወታል። አብዛኛው ቁጥር ያለው ማህበረሰባችን ገጠር ነው የሚኖረው። እነሱን ተደራሽ ባደረገ መንገድ በተለይ ወደዛ ችግሩ እንዳይገባ ከመከላከል አንፃር ከተማ አካባቢ የሚሰራቸው ስራዎች ከፍተኛ መሆን መቻል አለባቸው።

ኤደንን እና እንግዳዋን ዶክተር ኤባን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት መሰናዶረው። አስተያየት ወይም ጥያቄ ካሏችሁ ደግሞ ሆርን አት ቪኤንስ ዶት ኮም የኢሜይል አድራሻችን ላይ ላኩልን። ወደ ተከታዩ ዘገባ እናልፋለን። በትግራይ ክልል ለሚካሄደው ምርጫ ተወዳዳሪ መሆኑን የገለጸው ሳልሳይ ወያነ የተሰኘው ፓርቲ ሊቀመንበር አቶ ሀያሉ ጎዲፋይ የአሜሪካ ድምጽ እንግዳ ናቸው። አቶ ሀያሉ ከአዳነች ፍስሐዬ ጋር ባደረጉት ቆይታ ስለ ድርጅታቸው አላማና በምርጫው ሂደት ላይ ስላላቸው አመለካከት አስረድተዋል። የድርጅታቸው ሪዮታ አለም ሶሻል ዲሞክራሲ መሆኑን እና የክልሉ ገዢ ፓርቲ ህዝባዊ ወያኔ ሓርነት ትግራይ ህወሀት ይከተለዋል ያሉት አብዮታዊ ዲሞክራሲ የክልሉን ህዝብ ይከፋፍላል ባሉት የመደብ ትግል ስለሚያምን ድርጅታቸው እንደማይቀበለው ይናገራሉ። ትግራይ ውስጥ ስለሚካሄደው ምርጫ አስተያየታቸውን ተጠይቀው ምርጫው አዎንታዊም አሉታዊም ገጽታዎች አሉት ብለዋል። ቃለ ምልልሱ ቀጥሎ ይቀርባል። በመጀመሪያ ደረጃ አቶ ሀያሉ ጎዲፋይ ለትብብሮና ለጊዜው እናመሰግናለን። እንግዲህ በመጀመሪያ ራስዎን ቢያስተዋውቁ። አመሰግናለሁ ዋዳነች። ሀያሉ ጎድፋይ ይባላለሁ። የሳልሳይ ወያነ ትግራይ ሊቀመንበር ነች። ሙያዬ ዩኒቨርሲቲ አስተማሪ ነኝ። የልማት ጥናት ባለሙያ ነኝ። አቶ ሀያሉ ጎዲፋይ ስለ ድርጅታችሁ ሳልሳይ ወያኔ አላማ ቢያብራሩልን። ትግራይ አሁን ያለችበት የልማት የፖለቲካ፣ የማህበራዊ ጉዳይ አይመጥናትም ከሚለው ነው የሚነሳው። ስለዚህ አዲስ ውል ያስፈልጋል ብለን እናስባለን። ይሄ አዲሱን ወደ አዲስ ምዕራፍ ይወስደናል። ስለዚህ አዲሱ ምዕራፍ የትግራይ ብሔራዊ ጥቅሞች የምናስከብርበት ምዕራፍ ነው። ኢትዮጵያ አሁን ያለው ህገ መንግስት እንደ መነሻ ሊጠቅመን ይችላል፣ ግን በቀጣይነት የትግራይ ብሔራዊ ጥቅሞች የማያስከብር ነው ብለን እናምናለን። ስለዚህ የትግራይ ብሔራዊ ጥቅሞችን በሚያስከብር መልኩ ነው ህገ መንግስት መሻሻል ያለበት ብለን መጥተናል። ህገ መንግስት ሲሻሻል፣ በህገ መንግስት መሻሻል ውስጥ የተቋማት መሻሻያም መደረግ አለበት ብለን ነው የምናምነው። በተለይ ፌዴራል መንግስት የፌዴሬሽን ምክር ቤት በብሔሮች ነው አሁን ተዋቅሮ ያለው። እኛ በክልሎች ነው መዋቀር ያለብናለን። ክልሎች እንደ መንግስት እኩል ድምፅ ኑሯቸው የፌዴሬሽን ምክር ቤትን በአዲስ ማቋቋም አለባቸው የሚል አቋም አለ። እንደ ድርጅት ፌዴራል መንግስት የያዛቸው በጣም ብዙ የሆኑ የፋይናንስ፣ የፖለቲካ፣ የህግ ስልጣኖች ወደ ክልሎች እንዲመጡ ነው የምንፈልገው። በጣም ብዙ ሪሶርስ ብዙ ሀብት የያዘ ፌደራል መንግስት ነው ዋናው ኮንትራዲክሽን ብለን እናምናለን። ይሄኛ አቋም ለየትኛውም ክልል ለየትኛውም ብሔር ጠቃሚ ነው ብለን እናምናለን። ከትግራይ ብሔራዊ ጥቅሞች ነው የምነሳው ይሄ ሀሳብ። ኢትዮጵያ ውስጥ ያለው የፌዴራል መንግስት በጣም ትንሽ የሆኑ ተቋማትና በጣም ትንሽ የሆነ ፖለቲካዊ ፋይናንሳዊ ስልጣን ይዞ መቀጠል አለበት ብለን እናምናለን። ከዚህ በታች የሆነ የኢትዮጵያ ፌዴሬሽን ትግራይን አይጠቅምም የሚል አቋም አለን። ስለዚህ የትግራይን ብሔራዊ ጥቅሞች የማታስከብር ኢትዮጵያ ዞሮ ዞሮ አጠቅመንም፣ ስለዚህ ከፌዴሬሽኑ እንወጣለን ማለት ነው። ሳልሳዊ ያኔ ትግራይ ብለን ያመጣ ነው ብሔራዊ ድርጅት አልነበረንም። የነበረው ድርጅት በመደባዊ ታጋይ ነው፣ ማርክሲስት ናቸው። ስለዚህ የትግራይ ብሔራዊ ጥቅሞችን አይደለም ትኩረት የሚያደርጉት። እነሱ ኢትዮጵያን አንድ የማድረግ በአንድ ፖለቲካል ኢኮኖሚ የመያዝ ሀሳብ ነው የነበራቸው። ስለዚህ ባለፉት ሀያ ሰባት ሀያ አምስት ዓመታት የታየው ከህገ መንግስቱ መምጣት በኋላም ይሄ ነው። ስለዚህ ትግራይ ወደ ዲሞክራሲ፣ ወደ ኢኮኖሚያዊ ልማት፣ ወደ ማህበራዊ ልማት መሄድ ካለባት ኢትዮጵያ ውስጥ አዲሱ ሊያስፈልጋል በአዲሱ መሰረት ጠንካራ ትግራይ መገንባት እንችላለን፣ የሚል አቋም ያለን። ህወሓት ማርክስት ነው ብለዋል። እንግዲህ ማርክስት ነን ሲሉ አልሰማንም። በአንድ ሁኔታ ማርክስስት ሌኒኒስት የሚል መስርተው ነበር፣ እሱ ቀርቷል። አሁን እኛ በአቤታዊ ዲሞክራሲ፣ በልማታዊ ዲሞክራሲ ነው የምንመራው ነው የሚሉት እንግዲህ በማርክስ ውስጥ ኮሚኒዝም አለ፣ ሶሻሊዝም አለ። ስለዚህ አብዮታዊ ዲሞክራሲ ወደ ሶሻሊዝም የሚደረግ ጉዞ ለማፋጠን የተመረጠ አይዲዮሎጂ ነው። ይህ አብዮታዊ ዲሞክራሲ የመደብ ትግል ነው የሚያደርገው፣ ሰራተኛው እንዲጠቀም ፋይናል ነው ሃሳቡ። ስለዚህ ብሔራዊ ትግልን እንደ ታክቲክ ነው የሚወስደው እንጂ እንደ ስትራቴጂ አይወስደው። ትግራይ ውስጥ መደብ ፖለቲካ ማካሄድ ማለት ይህ ትግራይ ብሔር እንዲጠፋ መስቀድ ማለት ነው። እኛ ይሄኛው ቀይ መስመር ነው። ቶታሊ የማንቀበለው አካሄዱ አሁን እንግዲህ የመደብ ትግል ላይ ሲያተኩር ክልልን ይከፋፍላል እንጂ ጥቅም የለውም ብለዋል። እንግዲህ ኢትዮጵያን በመሳሰሉ ሶስተኛ ዓለም በአብዛኛው ጊዜ በድህነት የሚኖሩት እንግዲህ አርሶ አደሮች እና ሰርቶ አደሮች ናቸው። እና ለሰርቶ አደር እና ለአርሶ አደር በድህነት ለሚኖሩት ትኩረት ሰጥቶ ለማሻሻል ቢሞከር ምን ችግር አለው? ምንም ችግር የለውም። እዚህ ኖረን ያለ ኖሮ የፖለቲካ ስርዓት ምን አይነት ስርዓት ነው? ትግራይ ሀገር አይደለችም። ኢትዮጵያ ውስጥ ፌዴሬሽን ነው ያለችው። የትግራይ ደግሞ የትግራይ ህዝብ ለብሔራዊ ጥቅሙ ለራስን ል በራሴ መወሰን እንደ ብሔር ተታግለዋል። በፌዴሬሽን ውስጥ የራሱን ጥቅም ማስከበር የሚችለው በበላይ ቡር ሀብታም ምናምን ሳይ እንደ ብሄር ሲጠቃለል ኢኮኖሚ ኢንተረስቱን ማስከበር ይችላል። ዴሞክራሲን ማምጣት ይችላል። ልማትም ማምጣት ይችላል ብለን ነው ምናምነው እንደ ስልጣንም ሆነ ሀብቱ በሙሉ የተጠቃለለው በኢትዮጵያ ማዕከላዊ መንግስት ነው ብለውኛል እና አሁን እናንተ በምትፈልጉት መንገድ ቢሆን ትግራይ ክልል በምን መልክ ነው የምትጠቀመው ምን እንዲኖራት ነው የሚፈልጉት ወይም ትግራይ ካገኘች ሌሎችም እንደዚሁ ብለዋል እና በአጠቃላይ ክልሎች ምን አይነት ስልጣን ምን አይነት ቦታ ያገኛሉ በእናንተ እምነት ይሄ ህገ መንግስት ቢለወጥ? ያው እኛ እንግዲህ የትግራይ ነው እያወራን ያለው። ሌሎች ክልሎችም ጠቃሚ ነው ብዬሻለው፣ ጠቃሚ ነው ግን ራሳቸው ማለት ያለባቸው። ስለዚህ ትግራይ መንግስት ተግባራዊ ቢሆን የምናገኘ ምንድን ነው ለሚለው አንደኛ ፖለቲካዊ ስልጣን እናገኛለን። በሌላ አባባል ኢንፍራስትራክቸር ራሳችን መቆጣጠር እንችላለን። ለምሳሌ የቴሌ የማብራት ሀይል መቆጣጠር እንችላለን ማለት ነው። ከዛ ደግሞ እኛ ፕሮዲስ ያደረግነው በራሳችን ልንበት እናደርገዋለን። ኛው ታክስ ወደ ክልሎች ሊመጣ ነው የምናደርገው። ይህ ሲሆን በራሳችን ፖሊሲ እና ስትራቴጂ እንተዳደራለን። ለምሳሌ የኢኮኖሚ ፖሊሲ ፌደራል መንግስቱ እርሻ መሰረት ያደረገ ኢኮኖሚ ነው። ይህንም አንቀበልም። የትግራይ ሀብት ወይም ጠጋ በተለያዩ አካባቢዎች እርሻ መሰረት የሚችሉ አሉ። ኢንዱስትሪም አለ፣ ቱሪዝም አለ፣ ፋይናንስ አለ ማዕድናል ስለዚህ፣ እነዚህ መሰረት ያደረገ የተመጣጠነ ኢኮኖሚ ፖሊሲ ነው የምንፈልገው። ትግራይን በፍጥነት ማደግ የምትችለው በዚህ ስርአት ነው ብለን ነው የምናምኑ። አሁን ያለው ግን እርሻ መሰረት ያደረገ ነው። ትግራይን ሀብት መሰረት ያደረገ ፖሊሲ አይደለም ብለን እናምናለን። በተለያዩ ማህበራዊ ግባዮችም በተመሳሳይ። ምክንያቱ ከፌደራል መንግስት እየተጨቃጨቀን ከፌደራል መንግስት ፖለቲካዊ ትግል ውስጥ መኖር አንፈልግም። ኢኮኖሚያዊ፣ ማህበራዊ የህግ ማዕቀፍን ጭምር ወደ ክልሎች ነው መምጣት ያለበት። ኢትዮጵያን እንደ ሀገር መቀጠል የምትችለው እንዲህ ሲደረግ ብቻ ነው ብለን መምን ይሄ ካልሆነ እንደ ሀገር አትቀጥልም የሚል ድርጅታዊ ግንዛቤ ነው ያለ። እንደ ኮንፌዴሬሽን አይነት ግንኙነት ማለት ነው ወይስ እንዴት ነው? ኮንፌዴሬሽን አይደል። ኮንፌዴሬሽን ሉዓላዊ ሀገራት ናቸው ተመልሰው ወደ አንድ መጥተው ፍላጎታቸውን የሚያሰጡት እና በጣም ሉዝ የሆነ በጣም የተለቀቀ ፌዴሬሽን ነው የምንፈልገው። በተለያዩ ሀገራት ለምሳሌ ስዊዘርላንድ እንደ ኤግዛምፕል ሊነሳ ይችላል። የነ ካናዳ እንደ ኤግዛምፕል ሊነሳ ይችላል። ወይም ቲፒካል ኤግዛምፕል ማምጣት ካስፈለገ ስፔን ውስጥ ያሉ ክልሎች አሉ፣ በጣም የተለቀቀ ፌዴሬሽን ውስጥ የሚኖሩ ለምሳሌ ባስክ አለች። ባስክ የሚባለው ክልል ከፈደራሉ ንግስቱ የሚያዋጣው ለመከላከያ ለንጉሱ ተወሰኑ የሬይልወይ ኢንቨስትመንቶች ብቻ ነው። ስለዚህ የትግራይ ሚያል ከሆነ የራሳችን ኢኮኖሚ ፖሊሲ፣ ማህበራዊ ፖሊሲ፣ ፖለቲካ ፖሊሲዎች ይኖሩናል። በነፃነት ትግራይ የፈለጉች ማድረግ ትችላለች ብለን እናምናለን። በድርጅት እንግዲህ ወደ ምርጫ ጉዳይ እንሄድና ሳልሳይ ወያነ በምርጫ እየተሳተፈ እንደሆነ ይታወቃል። ትግራይ በሚካሄደው ምርጫ የምርጫው ሂደት እንዴት እየተካሄደ ነው? በእናንተ አመለካከት። እንግዲህ ምርጫው የተለያዩ ባህሪያት አሉ። ምክንያቱም ኢትዮጵያ ውስጥ ምርጫ እንዲርግ ህገ መንግስታዊ ድጋፍ የለም። ይህ ሲሆን ትግራይ ይህንን ምርጫ ካራዘመች የራስን እድል በራስ መውሰን መብቷን ሊከሳት ይችላለች። ምክንያቱም ኢንደ ኮስት ኦፍ ብሔር ማንነት፣ ኢትዮጵያዊ ማንነት፣ ሀገራዊ ማንነት መገንባት የሚፈልግ ነው። ስለዚህ ቶታሊ አንቀበለው። አባቶቻችንም የታገሉት ይሄ እንዳይመጣ ነው። ስለዚህ ትግራይ ይህን ኮንሲደር በማድረግ ህገመንግስትን በማክበር ምርጫ እያደረገች ነው። ምርጫው የተለያዩ ባህሪያት አሉት። አንደኛ በጣም ትንሽ ጊዜ ነው ያለው። ሁለተኛ አገሪቱ ችግር ውስጥ ነው ያለችው። ሶስተኛ ትግራይ ውስጥም የተለያዩ ፓርቲዎች አሉ። ስለዚህ አሁን በተናበበ ሁኔታ ነው ምርጫው እየተደረገ ያለው። በእነዚህ ችግሮች ነው እየተደረገ ያለው። ስለዚህ በራስን እድል በራስ መወሰን እንደ ዛንጥላው ነው ወይ እንደ አምብሬላው ነው። ከዛ በታች አሉ ግቦች ደግሞ አሉ። ነገር ፓርቲ እኛ መንግስት መሆ ንፈልጋለን። ሌላኛ ዴሞክራሲ እንዲኖር እንፈልጋለን። ሶስተኛው ትግራይ ውስጥ የፖለቲካ ኮንሰንሰስ በተለይ ቅድም ያልኩች ብሄር መሰረት ያደረገ ፖለቲካዊ ትግል እንዲኖር እንፈልጋለን። እነዚህ ዓላማዎች። ይሄን ወደ ምርጫ እየገባን ያለ ነው። ሶፋር ያለው አካሄድ የተደሰትንበትም አለ ያልተደሰትንበትም አለ። ምናልባት እንደ ፖዘቲቭ የሚነሳው ድረስ ኮሚሽን መቋቋሙና የምርጫ የመቻ ሂደት መጀመሩ ጥሩ ነው። እንደ ኢንትሮዳክሽንም ቢሆን ይሄ ሀያ ሰማንያ መምጣቱን እንደ ጥሩ ሊነሳ ይችላል። እኛ ከዚህ በላይ እንዲሆን ነው የታገልነው። ሆኖ ግን ፒ ኤል ኤፍ አልተቀበለውም። ሶስቱም ድርጅቶች እዛ ውስጥ የነበሩ ባይቶናም ቢሆን መሆናት እንደዚህ አይነት ሀሳብ አቅርቦ ነበር፣ አልተቀበለውም። ድርጅቱ መቶ ፐርሰንት ስልጣን ወይም ወንበር ስላለው ፓርላማ ውስጥ ወይ ሀሳቦች ተቀባይነት አላገኙ። የተጀመሩ ጅማሮዎች አሉ። በሚዲያ ጥሩ የሆነ መሻሻል አለ። ኦልሞስት ፌዴራል ላይ የነበሩ ህጎች ተሻሽለዋል። በተቃዋሚ ፓርቲዎች የሚሰጠው ጊዜ ሻል ያለ ሆነዋል። በፋይናንስ ጥሩ ነገር እያየ ነው። ስለዚህ መጥፎ ጎኖች ወይም ዲ ዲሞክራሲያዊ የሆኑ አካሄዶችም አሉት ዲሞክራሲያዊ የሆኑ አካሄዶችም አሉት። አሁን ኦልሬዲ ቅስቀሳ ተጀምረዋል። እኛ በፓርቲ ቅስቀሳን በጥሩ ሁኔታ እየሄዱ ነው። የሚዲያ ቅስቀሳ ነው አሁን የተጀመረው። ወደ መሬት ደግሞ እንወርዳለን። አዲስ ፖለቲካ እያለ የመጣ ነው። ቅድም እንዳልኩሽ ትግራይ ከዴሞክራሲ ውጭ ምንም ዓይነት አማራጭ የላትም። ፌደራል መንግስት ምርጫ ሲያራግም እኛ አልተቀበል ነው። ዴሞክራሲ ብቻ ነው እንደ ብሔር የሚያባባል ዴሞክራሲ ብቻ ነው ሰላማዊ የለማች እና የበለጸገች ትግራይ የሚፈጥር ነው ብለን እናምላለን። አቶ ሀያሉ ከዚህ ትግራይ ከሚካሄደው ምርጫ የምትጠብቁት ነገር ምንድን ነው? በዋናነት የምንጠብቀው ትግራይ የራሳውን እድል በራስ የመወሰን ስልጣናን በእጃ አስገብታና ኢትዮጵያ ውስጥ የተሻለ ፖለቲካሊ ጠቃሚ የምትሆን ነው። በሌላ አባባል ህግ ያስከበረው ትግራይ የተሻለ ፖለቲካል ተሰምነት ይኖራታል ብለን እናምናለን። በሌላ አባባል መንግስት ይኖረዋል። በምርጫ የምናቋቋሙ መንግስት በዚህ ቀጠና ውስጥ የራስን መንግስት በምርጫ ማቋቋም ትልቅ ፖለቲካዊ ጥቅም አለን ብለን እናምናለን። ስለዚህ ትግራይ የተሻለ ፖለቲካዊ የመደራደር አቁማ በአለም ብንን፣ በአፍሪካም በኢትዮጵያም የተሻለች ትሆናለች ብለን እናምናለን። የፈለገው ፓርቲ መንግስት ሲሆን ያንን መንግስት እንደግፋለን። ትግራይ ብሔራዊ ጥቅሞች እንዲከበሩ እንታገላለን። እንደድርጅት እንደ አምብሬላ እንደ ዣንጥላ ግን እድላችንን የሚያሰባ ሲሆን የትግራይ መንግስትነት ወይም የትግራይ የራስን ዕድል በራስ የመወሰን ስልጣን በጇ እንድታስገባና የተሻለች ትግራይ እንድትኖር ማድረግ ነው። እንደ ፓርቲ ደግሞ ያንን መንግስት የመምራት ፍላጎት አለን። በመጨረሻም አቶ ሀያሉ ጎዲ ፋይል እስካሁን ያልተናገሩት ለመናገር የሚፈልገው ነገር አለ የሚሉት ካለ ድል ሰጣለሁ። በጣም አመሰግናለሁ አዳነች። ያው እኛ እንደ ድርጅት አዲስ ሀሳብ ይዘን ነው የመጣነው። ሩኔት አለማችን ሶሻል ዴሞክራሲ ነው። ከትግራይ ጥንታዊና አሁን ያለው ሴቶች በአብሮ ይሄዳል ብለን እናምናለን። በመደብ ሳይሆን በዲሄር ተደጋጭቶ በሰላማዊ መንገድ ይኖር የሚያደርግ ሀሳብ ነው። ስለዚህ የኢትዮጵያ ህዝብም ይሁን ዓለም አቀፉ ማህበረሰብ የትግራይ ምርጫ እንዲታዘብ እንዲያይ እንፈልጋለን። ስለዚህ ይህ ምርጫ ሰላማዊ ነው እንዲጠናቀቅም ፍላጎት አለን። ይህን ምርጫ ላይ ለመረበሽ የሚፈልግ ማንኛውም ሀይል ከመንግስት ነን ለመታገል ዝግጅ ነን ብለን እናምናለን። አመሰግናለሁ። እሺ እንግዲህ አቶ ሀያሉ ጎዲፋይ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ አዳነች። አዳነችና እንግዳዋን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ማይክል ፓክ የአሜሪካ ድምጽ ራዲዮ ቪኦኤን፣ ጨምሮ የዩናይትድ ስቴትስ መንግስት አለም አቀፍ ሚዲያ ኤጀንሲ ስር የሚገኙ የዜና አውታሮችን የሚመሩ ናቸው። ባለፈው ሁለት ሳምንት ውስጥ ከፍተኛ የስራ ኃላፊዎችን ማባረራቸው ተዘግቧል። ከተባረሩት ውስጥ ቢያንስ ሁለቱ እርምጃውን የበቀል ነው ብለውታል። ፖለቲኮና ኒውዮርክ ፖስት የተባሉ ጋዜጦች ያወጡትን ዘገባዎች ጨምሮ ተባረዋል የተባሉትም ሰዎችና ኤጀንሲውን በማነጋገር የአሜሪካ ድምጽ ባለፈው ኦገስት 14 የሚከተለውን ጽሑፍ አዘጋጅቷል። ደረጀ ደስታ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ ዓለም አቀፉ የሚዲያ ኤጀንሲ ቃል አቀባይ ፖለቲኮ እና ኒውዮርክ ፖስት ለሚባሉ የዜና ማሰራጫዎች በላኩት መግለጫ የማባረሩ እርምጃ የተወሰደበትን ምክንያት አብራርተዋል። የአሜሪካ ድምፅን ጨምሮ በዓለም አቀፍ የሚዲያ ኤጀንሲ ውስጥ በቅርቡ የተካሄደውን የውጭ ሀገር ዜጎች በሆኑ ጋዜጠኞች አቀጣጠር ላይ የተደረገው ግምገማ ውጤትን ተከትሎ ሕግና ስርዓት እንዲከበር ለማድረግ ነው ብለዋል። የስራ ኃላፊዎቹ የአስተዳደር ፈቃድ እንዲወስዱ የተደረጉ ሲሆን የመንግስት ሰነዶችን ማየት የሚችሉበት ፈቃድ ሴኪሪቲ ክሊረንስም የተወሰደባቸው መሆኑም ተነግሯል። ይሁን እንጂ እንዲገለሉ የተደረጉት ከፍተኛው ባለስልጣንና ዋነኛው የፋይናንስ ባለሙያ ግራንት ተርነር ስለመባረራቸው ስለ መባረራቸው የተሰጠውን ምክንያት የማይረባ ነው ብለውታል። ለአሜሪካ ድምፅ የሚከተለውን ብለዋል። እኔ እንደሚመስለኝ ይሄ ብዙ ጉዳዮችን ለመነጋገሪያነት ወደ ዋናው ጽህፈት ቤት በማምጣቴ የተሰነዘረ በቀል ነው። ካለፈው ሰኔ ወር ጀምሮ ስልጣኑን የተረከቡት ፓክ ለዓለም አቀፉ ሚዲያና ጋዜጠኞች የተሰጠውን ህጋዊ ከለላ በመጣስ ላሳዩት የፖለቲካ ጣልቃ ገብነት እንዲሁም በጅምላ ስለተደረገው የአስተዳደር ብልሹነት በተገለጸ አስተያየት ላይ የተሰነዘረ በቀል ነው። ዴቪድ ክሊገርመን ለዓለም አቀፉ ሚዲያ ኤጀንሲ ዋና አማካሪ ከዚያም ቀደም ብለው የአሜሪካ ድምፅን ያገለገሉ ሲሆን ከተወገዱት ኃላፊዎች አንዱ ናቸው። ለቪኦኤ በላኩት መግለጫ እንዲህ ብለዋል። እንደ ሲቪል ባለሙያ አገልጋይነቴ በእነዚህ ውሳኔዎች ያዝኛለሁ። ይሄ ድርጊት ሌላ ምንም ሊባል አይቻልም። ስራዬን ከፖለቲካ ውጭ በአግባቡ ለማከናወንና በስልጣን ፊት እውነቱን በመናገሬ የተወሰደ በቀል ካልሆነ ሌላ ምክንያት አይኖረውም። የበቀል እርምጃ ነው የተባለውን በማስተባበልም ሆነ ሌሎች አራት የዓለም አቀፉ ሚዲያ ኤጀንሲ ስራ አስፈጻሚዎች ስለመወገዳቸው የወጣውን ዘገባ በሚመለከት ኤጀንሲው ምንም መልስ አልሰጠም። ፓክ የዓለም አቀፉ ሚዲያ ኤጀንሲ ዋና ስራ አስፈጻሚ ሆነው የተሾሙት ተጠባባቂ ስራ አስፈጻሚ ሆነው ይሰሩ የነበሩትን ተርነርን ተክተው ነው። የተሾሙትም ለሁለት ዓመታት ጉዳያቸው ሳይታይ ዘግይቶ ባለፈው ሰኔ በዩናይትድ ስቴትስ ተወካዮች ምክር ቤት ሰኔት ሹመታቸው ከጸደቀላቸው በኋላ ነው። ፓክ ከተሾሙበት ቀን ጀምሮ የአሜሪካ ድምፅና የሌሎችም የሚዲያ አውታር ስራ መሪዎች በገዛ ፈቃዳቸው ለቀዋል ወይም ተወግደዋል። እሳቸው እንደተሾሙ ማናቸውም አይነት ቅጥር እንዳይከናወን ወጪም እንዳይለቀቅ ታግደዋል። ፓክ ለኤጀንሲው የሚሰሩ የውጭ አገር ዜግነት ያላቸው ጋዜጠኞችም የቪዛ እድሳት እንዳይደረግላቸው አግደዋል። ተቺዎች እንደሚሉት እርምጃው ፖለቲካዊ ይዘት አለው። የተወሰዱት እርምጃዎች የኤጀንሲው ጋዜጠኞች ነጻነትና ገለልተኝነት የተጠበቀ ሆኖ ዘገባዎች ትክክለኛ ሚዛናዊና ሁሉን አቀፍ እንዲሆኑ የሚያረጋግጠውን የህግ ከለላ ለመጣስ የተወሰዱ መሆናቸውን ተቺዎች ይናገራሉ። ፓክ ቃለመሃላቸውን ከፈጸሙ በኋላ ለአሜሪካ ድምፅ ሰራተኞች በሰደዱት የኢሜይል መልእክት እንዲህ ብለው ነበር። የቪኦኤን ቻርተርና በመላው ዓለም ያሉትን ነፃዎቹንና ጀግናዎችን ጋዜጠኞቻችንን ለማክበር በሙሉ ቁርጠኝነት ሰራለሁ። ኮንግረስማን ኤሎይ ኤንግል የዓለም አቀፉን የሚዲያ ኤጀንሲ በበላይ ኃላፊነት የሚመለከቱት የህዝብ ተወካዮች ምክር ቤት አባልና በምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ናቸው። በስራ አስፈጻሚው ተርነርና በሌሎች ላይ ለተወሰደው ህግ እርምጃ ዋናው ተቆጣጣሪ ኢንስፔክተር ጄኔራል ምርመራ እንዲያደርግ የሚጠይቁ መሆኑን ገልጸዋል። ሚስተር ፓክ ወደ ኃላፊነት በመጡ በአንድ ወር ጊዜ ውስጥ የፈጸሟቸውን የተመለከቱ ሰዎች ወደፊት ሊያደርጓቸው የሚችሏቸውን ሕገ ወጥና ያልተገቡ ተግባራትን በሚመለከት የኤጀንሲው መሪዎች እንዲያስተውሉ ሲያስጠነቅቁ የቆዩና እፎይታን ያገኙ ግለሰቦች እንዳሉ ይገባኛል። እስከ ዛሬ የሰሩትን ተገቢ ያልሆነ ነገር ለመሸፋፈንና ወደፊትም የሚያደርጉትን በመቃወም ሊናገሩ የሚችሉትን ሰዎች ለማፈን የሚያደርጉት ሙከራ መሆኑ ግልጽ ነው። ማይክ ፓክ በሚቀጥለው መስከረም 24 በኮንግረስ ፊት ቀርበው ቃላቸውን እንደሚሰጡ ቀነቀጥሮ ተይዟል። ፓክ ከወግ አጥባቂዎቹ ሚዲያዎች ጋር በሰጡት ቃለ መጠይቅና በአሰራጯቸው ጽሑፎች ራሳቸውን የሚያዩት በዓለም አቀፉ የሚዲያ ኤጀንሲ ውስጥ ስር የሰደደውን ወገንተኝነትና ብልሹ አስተዳደር መቀየር እንደሚፈልጉ የለውጥ ወኪል አድርገው ነው። ቢሮቸው ቀደም ሲል ይፋ ያልተደረገ አንድ የሰራተኞች አስተዳደርን የውስጥ ሪፖርት ይፋ አድርጓል። ሪፖርቱ ኤጀንሲው በሰራተኞች የቅጥር ሂደት ላይ ስለ ቋንቋ ችሎታቸው ብቻ ሲባል ስለሚቀጠሩት የውጭ ዜግነት ያሏቸው ጋዜጠኞች ያነሳል። አዳዲስ ሰራተኞች በሚቀጠሩበት ጊዜ የኋላ ታሪክና የደህንነት ሁኔታቸውን በተገቢ ሁኔታ አለመፈተሽ ለረዥም ዓመታት የኖረ የኤጀንሲው ድክመት መሆኑን ሪፖርቱ ያትታል። የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ የፕሬስ ነጻነት የሌለባቸው በመንግስት ቅድመ ምርመራ ወይም ሳንሱር የሚደረግባቸውን አገሮች ኢላማ ያደረገ ነው። እንደ ቻይና፣ ኢራን፣ የባልካን ግዛቶች፣ በርካታ የአፍሪካ አገሮች፣ ላቲን አሜሪካ፣ ደቡብና መካከለኛው የእስያ አገሮች በጠ ላላው ወደ አንድ መቶ የሚጠጉ አገሮችን ያዳርሳል። በ ስልሳ ቋንቋዎች የተለያየ ይዘት ያላቸውን ፕሮግራሞችንም ያስተላልፋል። ብዙዎቹ የዓለም አቀፉ ሚዲያ ኤጀንሲ ጋዜጠኞች በኤጀንሲው ዋና ስራ አስፈጻሚ በየጊዜ እየታደሰ በሚሄደው ጄዋን በሚባለው ቪዛ በጊዜያዊነት የተቀጠሩ ናቸው። ይሁን እንጂ ስራ አስፈጻሚው ፓክ ባለፈው ወር የቪዛው እድሳት በድንገት እንዲቋረጥ አድርገዋል። የሚዲያ ኤጀንሲው የቪዛው እድሳት እየታየ ነው ቢልም አለመረጋጋትና ስጋት ባደረባቸው በተለያየ ቋንቋ በሚሰሩ ሁሉም የቪኦኤ ጋዜጠኞችና በማይክ ፓክ ቢሮ መካከል ውጥረት መፈጠሩ ይነገራል። ፓክ ባለፈው ሐምሌ 23 ለዓለም አቀፉ ሚዲያ ሰራተኞች በላኩት ኢሜይል የዓለም አቀፉ ሚዲያ ኤጀንሲ አሰራር ቀደም ሲል በሌላ ተቋም መጠናቱን ገልጸዋል። ኤጀንሲው ወጥ ያልሆነ አደገኛና መሠረታዊ የደህንነት ችግር ያለበት መሆኑን በጥናቱ እንደተመለከተም አስታውቀዋል። እነዚህንና ሌሎችን ችግሮችን ጨርሶና በተገቢው መንገድ ለማስወገድ ኤጀንሲው ከሌሎቹ አጋር የፌዴራል ኤጀንሲዎች ጋር ሲሰራ መቆየቱንም ተናግረዋል። ፓክ ለተቋሙ ከመቆርቆር በኤጀንሲው የስራ አፈጻጸም ላይ ፍተሻ እንዲደረግ ትዕዛዝ ማስተላለፋቸውን ገልጸው የሚከተለውን ብለዋል። የታዩት ድክመቶች በኤጀንሲው የሥራ አፈጻጸምና ተልዕኮ ላይ ችግር ያመጣሉ። በፌዴራል ሠራተኞች የሥራ ብቃትንም ከግምት ያስገቡ አይደሉም። በዩናይትድ ስቴትስ ብሔራዊ ደህንነትም ላይ አደጋ የደቀኑ ናቸው። የእሳቸው ቢሮ የጄዋን ቪዛን በወል ሳይሆን በተናጠል እንደ የግለሰቦቹ አንድ በአንድ እንዲታይ መወሰኑ የአገሪቱን ብሔራዊ ደህንነት ለማረጋገጥ የወሰዱት እርምጃ መሆኑን ፓክ አስረድተዋል። ጆን ላንሲንግ በፕሬዝደንት ኦባማ የተሾሙና ከፓክ በፊት ከመስከረም 2015 እስከ 2019 በዋና ስራ አስፈጻሚነት ያገለገሉ ናቸው። ከኃላፊነታቸው ስለተወገዱት ስራ አስፈጻሚዎችና ስለ ማይክ ፓክ ውሳኔ የሚከተለውን ጽፈዋል። እስከ ዛሬ አብሬያቸው ለመስራት ከታደልኳቸው ሁሉ የላቁ ምርጥ የህዝብ አገልጋዮች መካከል ነበሩ። ፓክ የሰዎችን ስም ለማጥላሸት የሚያደርጉት ሙከራ የቪኦኤን ህጋዊ የኤዲቶሪያል ነጻነት በማጥፋት ተቋሙን የአስተዳደሩ አገልጋይና የፕሮፓጋንዳ ተቋም ለማድረግ የሚያደርጉት ሙከራ ነው። ቪኦኤም ሆነ የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ በኮንግረስ በተቋቋመ ቻርተር መሠረት ሙከራው ህገ ወጥ ነው። የቀድሞ ስራ አስፈጻሚ ተርነርም እንዲሁ በሰጡት ቃለ መጠይቅ ሁኔታው በጋዜጠኞች ላይ ስለሚያሳድረው ጫና እና ህጉም ስለሚሰጠው ከለላ ፋየርዎል አንስተዋል። ጥሰት ለመኖሩ ምልክቱ የሚታየው የቪኦኤ የጋዜጠኝነት ስነ ምግባር ኤዲተር የሆኑትን ስቲቨን ስፕሪንገርን እንደገና በጊዜያዊነት መሰየም፣ እንዲሁም የጄዋን ፖሊሲ ጉዳይ ሲታይ ከሌሎች የሚዲያ ተቋማቱን ኃይል ለማመናመን ከሚደረጉ የተለያዩ እርምጃዎች ጋር ተመሳሳይነት ያለው ሆነው ያየሁት ነው። እንደ ተጠባባቂ ስራ አስፈጻሚ የሰሩት ተርነር የቪዛ ማራዘም ስራዎችን ሲሰሩ በኤጀንሲው የአሰራር ሂደት ላይ የተፈጸመ ስህተት መኖሩን እንደማያውቁ በመግለጽ ይልቁንም የፓክ አስተዳደር ምን እንደሚመስል ሲገልጹ የሚከተለውን ተናግረዋል። ከተለያዩ ሀገሮች የሚመጡ ሰራተኞች አሉን። ኤጀንሲውም እንደሚመስለኝ የደህንነት ሁኔታዎችን ማጣራቱን በተገቢ መንገድ የሚሰራ ለበርካታ ዓመታትም ሠራተኞቹን የሚመለከት ግልጽ የሆነ ማጣራት ያደረገ ይመስለኛል። የሚስተር ፓክ አስተዳደር ከጀመረ በኋላ በኤጀንሲው በጠቅላላ የአስተዳደር ብልሽነት መኖሩ ያሳሰበኝ መሆኑንም ተናግር ያለው በግልጽ እንደሚታየውም በቪኦኤ ያሉ ሰዎችም ሆነ ጋዜጠኞች ለተቋሙ የተሰጠውን የሕግ ክለላና ነጻነት እየተጣሰ መሆኑን እየተመለከቱ መሆኑን አምናለሁ። የፓክ ቃል አቀባይ ደግሞ በበኩላቸው ተርነር እና ሌሎች ኃላፊዎች የተወገዱበትን ምክንያት ፖለቲኮ ለተባለው ዜና ማሰራጫ አስተባብለው ሲናገሩ እንዲህ ብለዋል። ዛሬ በዩናይትድ ስቴትስ ግሎባል ኤጀንሲ ውስጥ ሕግና ስርዓት ተመልሶ በስራችን እንዲከበር ውሳኔዎችን ወስደናል። ኤጀንሲውን ወደ ነበረበት መልካሙ ጊዜም ለመመለስ ተጨማሪ እርምጃዎችን እንወስዳለን። የወግ አጥባቂው ፊልም ባለሙያ ፓክ በተደጋጋሚ የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ ጋዜጠኞችን ነጻነት እንደሚያግዙ ቃል ገብተዋል። በዚያው መጠንም ከወግ አጥባቂዎቹ የዜና ማሰራጫዎች ጋር በሚያደርጓቸው ቃለ መጠይቆች የኤጀንሲውን ወገንተኝነት ላይ ጥያቄ እያነሱ ተቋሙ ተልእኮውን በማሳካቱ ረገድ ችግር ያለበት መሆኑ ያሳሰባቸው መሆኑን ይገልጻሉ። ፓክ ባለፈው ወር ለኢፖክ ታይምስ በሰጡት ቃለ መጠይቅ ስለዚሁ ሲና ሲናገሩ ይህን ብለዋል። የዩናይትድ ስቴትስ ዓለም አቀፉ የሚዲያ ኤጀንሲ የአሜሪካንን የውጭ ጉዳይ ፖሊሲ ማራመድ አለበት። ለምሳሌ ለአሜሪካ አስተሳሰቦች በመቆምም ሆነ ጸረ አሜሪካ የሆኑትን እንደ ቻይናና ኢራንን የመሳሰሉ አመለካከቶችን መዋጋት ይኖርበታል። የኤዲቶሪያል ወገንተኝነትን በተመለከተ ኤጀንሲው ባለፈው ጁላይ በቪኦኤ ኡርዱ ቋንቋ አገልግሎት የተሰራጨውን አንድ ቪዲዮ ፕሮግራም ይጠቅሳል። ፕሮግራሙ የቪኦኤ አርማ ያለበትና በኡርዱ ቋንቋ የግርጌ ማስታወሻ የተጻፈበት የሁለት ደቂቃ ቪዲዮ ነው። የዲሞክራቲክ ፕሬዚደንት እጩ የሆኑት ጆ ባይደን ባለፈው ሐምሌ ያሰሙትን ንግግር ያሳያል። ከንግግሩ ጋር 20 ሚሊዮን የሚሆኑ የሙስሊም መራጮች እንዲሳተፉ መልእክት የተላለፈበት ዝግጅት ይታያል። ኢሜጅ አክሽን የተባለው የበጎ አድራጊ ድርጅት ባዘጋጀው በዚህ ዝግጅት በተመሳሳይ ቡድን የተዘጋጀ ሌላ የምረጡኝ ዘመቻም አብሮ ይታይበታል። በቪዲዮ ላይ ባይደን ለአሜሪካውያን ሙዝሊሞች ንግግር ሲያደርጉ ይታያል። በባይደን አስተዳደር የትራምፕ አስተዳደር ፖሊሲ በተለይም አንዳንዴ ሙዝሊሞችን የሚያግድ እየተባለ የሚጠራው ፖሊሲ እንደሚሻር ሲናገሩ ይታያል። የተጠቀሰው ፖሊሲ አብዛኞቹ ሙዝሊም ከሆኑባቸው ሰባት ሀገሮች የሚመጡትን የሚመለከት ሲሆን በወቅቱ የቆየው ለዘጠና ቀናት ብቻ ነበር። ገደቡ በእነዚያ አገሮች የሚገኙ ሙስሊሞችን ብቻ ሳይሆን ሁሉንም ዜጎች የሚያካትት ነበር። በሌላ በኩልም ከሌሎች አገሮች የሚመጡ ሙስሊሞች ላይ ገደብ የጣለ አልነበረም። በ2018 የዩናይትድ ስቴትስ ጠቅላይ ፍርድ ቤት የስደተኞችን ፖሊሲ እንዲቆም ማድረጉ ይታወሳል። ይህን ቪዲዮ በመቃወም የፓክ ጽህፈት ቤት ሐምሌ 30 ባወጣው መግለጫ ይህ ቪዲዮ ለዲሞክራቲክ ፕሬዝደንቱ እጩ ተወዳዳሪ ማስታወቂያ ተደርጎ ከመታየት ውጪ ሌላ ነገር ተደርጎ የሚወሰድ አይደለም ብሏል። ይህን ተከትሎ ፓክም ራሳቸው በሰጡት መግለጫ የኤጀንሲውን አሰራር መፈተሽ እንደሚገባ በመግለጽ የሚከተለውም ብለዋል። በዚህ ምርመራ በእርግጥም ስራውን ከጀመርኩበት ካለፈው ወር ጀምሮ የወሰድኳቸው እርምጃዎች የዩናይትድ ስቴትስን ዓለም አቀፍ ሚዲያ ለመጠገን የሚያስችል የዩናይትድ ስቴትስ መንግሥት ዓለም አቀፍ ሚዲያ የአሜሪካንን ብሔራዊ ጥቅም በድጋሚ የሚያስጠብቅ ተቋም ይሆናል። ባለፈው ሁለት ሳምንት ዘኒውዮርክ ፖስት እንደዘገበው የኡርዱ አገልግሎት ዲጂታል ማኔጂንግ ኤዲተር የአስተዳደር ፍቃድ እንዲወስድ የተደረገ ሲሆን፣ በቪዲዮ ዙሪያ የሰሩት አራት የኮንትራት ሰራተኞች ከስራቸው ይባረራሉ ብሏል። ይህን አስመልክቶ ከቪኦኤ ለቀረበለት የማረጋገጫ ጥያቄ የዩናይትድ ስቴትስ ዓለም አቀፉ የሚዲያ ኤጀንሲ መልስ አልሰጠም። የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ በስሩ አምስት የሚዲያ ተቋማትን ይመራል። እነሱም ቪኦኤን ጨምሮ ሬዲዮ ፍሪ ዩሮፕ፣ ሬዲዮ ሊብርቲ ዘገባ ኦፊስ ኦፍ ኪባ ብሮድካስቲንግ፣ ሚድል ኢስት ብሮድካስቲንግ ኔትወርክስ እና ሬዲዮ ፍሪ ኤዥያን ይመራል። በዚህ ተቋም ስር ባለው የቴክኖሎጂ ፈንድ አማካኝነት የኢንተርኔት ቅድመ ምርመራና የዲሞክራሲ እንቅስቃሴዎችን በመደገፍ ዙሪያ የሚሰራ አንድ የበጎ አድራጊ ድርጅትም ይገኛል። ፓክ ከመነሻው ጀምሮ የተቋሙን መሪዎችና የአማካሪ ቦርድ አባላት ለማንሳት የወሰዱት አቋም የሪፐብሊካንና የዲሞክራት ሴኔተሮች የጋራ ተቃውሞ አስነስቷል። ሴኔተሮቹ ሲሉ የኤጀንሲውን የወደፊት በጀት በሚመለከት እንደገና እንደሚመረምሩ አስጠንቅቀዋል። ዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ የ800 ሚሊዮን ዶላር በጀት ያለው ሲሆን ትልቁን የሚወስደው የአሜሪካ ድምፅ ነው። ተርነር የላንሲንግን ቦታ ወስደው በተጠባባቂ የሥራ አስፈጻሚነት የሰሩ ሲሆን ከህዳር 2019 እስከ 2020 ድረስ ደግሞ ዲሬክተር ሆነው አገልግለዋል። ኤጀንሲውን የተቀላቀሉት በየካቲት 2016 ሲሆን ከአምስት ዓመት በኋላ ደግሞ ድህነት እንዲያበቃ የዩናይትድ ስቴትስን እርዳታ ለሚቸረው የሚሊኒየም ቻሌንጅ ኦሬንጅ ኮርፖሬሽን የበጀት ዲሬክተር ሆነው ሰርተዋል። ከዚያ ቀደም ብሎ በፕሬዚደንት ደብሊው ቡሽ እና ፕሬዚደንት ኦባማ አስተዳደር የመስሪያ ቤቶች በጀትና አስተዳደር ሆነው አገልግለዋል። ክሊጀርመን የዩናይትድ ስቴትስ ዓለም አቀፍ የሚዲያ ኤጀንሲ አማካሪ ሆነው ከመስራታቸው በፊት የአሜሪካ ድምፅና የኩባ ብሮድካስቲንግ ዋና አማካሪ ሆነው አገልግለዋል። ከዚያ ቀደም ሲል በውጭ ጉዳይ ሚኒስትር በአውሮፓና የዩሬዥያ የህግ አማካሪ ሆነው ሰርተዋል። ከኤጀንሲው የመባረሩ እጣ የደረሳቸው ሌሎች የስራ መሪዎች፣ አን ትራን የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ ዋና ዲሬክተር ነበሩ። ከ25 ዓመታት በላይ ኤጀንሲውን ያገለገሉ ሲሆን የኤጀንሲውን የውስጥ የስራ ሂደትና ግንኙነት ከሌሎች ኤጀንሲዎች አማካሪና ቦርድ አባላት ጋር በማቀናጀት መርተዋል። ማቲው ዋልሽ የኤጀንሲ ኦፕሬሽን ምክትል ዲሬክተር ነበሩ። ከዚያ ቀደም ሲል በአሜሪካ ውጭ ጉዳይ ሚኒስቴር ለ9 ዓመታት የተባበሩት መንግስታት የፖለቲካ ጉዳዮች ዋና አማካሪ ሆነው ሰርተዋል። የውጭ ጉዳይ ሚኒስትሩ የፕላን ፖሊሲ ምክር ቤት አባል እንዲሁም በአፍሪካ የረዳት ሚኒስትሩ አማካሪና ረዳት ሆነውም አገልግለዋል። የዓለም አቀፍ ልማት ኤጀንሲም ውስጥ ሰርተዋል። ሽዋን ፓወርስ ዋና የስትራቴጂ አማካሪ መኮንን የነበሩ ሲሆን የፖሊሲ ምርምርና ጥናት ክፍልን፣ የኢንተርኔት ነጻነትና ተግዳሮቶች ፕሮግራምን በበላይነት አስተዳድረዋል። ከሐምሌ 2018 እስከ ጥቅምት 20 2019 የግሎባል ስትራቴጂ ኢኖቬሽን ተቋም ዋና አማካሪ ሆነው አገልግለዋል። ወደ ዓለም አቀፉ የሚዲያ ኤጀንሲ ከመምጣታቸው በፊት ለዩናይትድ ስቴትስ የአማካሪዎች ኮሚሽንና የፐብሊክ ዲሞክራሲ ዋና ዲሬክተር ነበሩ። ፓወርስ በጆርጂያ ስቴት ዩኒቨርሲቲ ዓለም አቀፍ የኢንፎርሜሽንና ምርምር ማዕከልን ያቋቋሙና የመሩ ሰው ናቸው። ሜሪ ለነን በኤጀንሲው የአስተዳደርና አገልግሎት ዲሬክተር ሲሆኑ የሰራተኞች አስተዳደርን፣ ኮንትራቶች በኤጀንሲው የደህንነትና የሰብአዊ መብት ጉዳዮችን በበላይነት የመሩ ሴት ናቸው። ከሰላሳ አምስት ዓመታት በላይ በመንግስት ሰራተኝነት ያገለገሉ ሲሆን ለአሜሪካ ድምፅ፣ ለባህር ኃይልና መከላከያ ሚኒስትር፣ ለአካባቢ ጥበቃ ኤጀንሲ እንዲሁም ፓክ ራሳቸው ቀደም ብለው ይሰሩበት ለነበረው የቀድሞው ወርልድኔት ቴሌቪዥን ውስጥ ያገለገሉ ነበሩ። ከስንብት ስንብት አንድ ሙዚቃን ጋብዛችሁ ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሀንዲሶቹ ስም የምሰናበታችሁ ጽዮን ግርማ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ። We'll